ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ጥቅምት ሁለት 2011 ዓ.ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ሲሉ በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ተናገሩ። ስለዚህ ከሀይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች በቃለ ምልልስ ይዘናቸዋል። ጠብቁን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብ የያዙት የባህር ዳር ከተማ የአባይ ማዶ ወጣቶች አለመግባባትን ሸምገለዋል። ዘገባ ይኖረናል። ሰላምና መረጋጋትን ለማስፈን ርዕዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ። ለውጡን ተቋማዊ ማድረግ የመጀመሪያው ነው። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ቆየት ብለው ይመጣሉ። በባህር ዳር የሚገኙ ወጣቶችም የአባይ ማዶ ወጣቶች አለመግባባትን ሸምግለዋል። ሁኔታውን መረዳት፣ የራስን ማክበር፣ የሌሎቹን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር፣ እንስማማለን። ስንስማማ፣ ሰላም ይፈጥራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን። በሌላ ዘገባ ደግሞ ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲ ጋዜጠኛ ጀማል ሃሾጊ ጉዳይ በጣም እያሳሰባቸው እንደሆነ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ዘገባ አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከቀናት በፊት ወደ ጥያቄያቸውን ይዘው ወደ ቤተ መንግስት አምርተው የነበሩት የታጠቁት የመከላከያ ሰራዊት አባላት በዛሬው እለት መንግስትን ይቅርታ ጠይቀዋል። ከምሽቱ ሶስት ሰዓት በሚኖረን ጊዜ ዘገባ ይኖረናል። ወደ ዓለም አቀፍ ዜናዎቻችን ስናልፍ ደግሞ የታንዛኒያ ፖሊሶች በአፍሪካ ከሁሉም ወጣት ቢሊዮነር ቱጃር የሚባሉት ሰው መጠለፋቸውን ተከትሎ የዋና ከተማዋ የዳሬ ሰላምና ዙሪያዋን ድንበሮች ተዘግተዋል። የአርባ ሰባት አመቱ መሐመድ ዴውጄ ትላንትና ሀሙስ ጠዋት ያካል። ብቃት እንቅስቃሴ ሲያደርጉ ወደ አንድ ሆቴል ሲገቡ ሲሉ ጨምበል ያጠለቁ ሁለት ታጣቂዎች እንደ ጠለፏቸው የዳሬ ሰላም ፖሊስ አዛዥ ላዛሮ ማምቦሳሳ ገልጸዋል። ኮለሲየም ሆቴል እና የስፖርት ክለብ የሚገኘው ኦይስተር ቤይ በሚባለው የዳሬ ሰላም የባለጸጎች አካባቢ ነው ድርጊቱ ተፈጽሟል የተባለው። የፖሊስ አዛዦቹ እንዳሉት ታጣቂዎቹ ወደ ሰማይ ከተኮሱ በኋላ ዴውጂን አፋፍሰው መኪና ውስጥ አስገብተው ተፈትልከዋል ተብሏል። ሃሪኬን ማይክል በሚባለው ከባድ ዝናባማዋ ዝናባማ የውቅያኖስ ማዕበል የተመቱ ፍሎሪዳና ሌሎችም የዩናይትድ ስቴትስ ደቡብ ምስራቅ ከተሞች ነዋሪዎችና የእርዳታ ሰራተኞች ዛሬ ርብርብ ይዘዋል። ከባድ ዝናባማው ማዕበል አሁን ወደ አትላንቲክ ውቅያኖስ ፊቱን አዙሯል። ዝናባማው ማዕበል ከትናንት በስቲያ ፍሎሪዳ፣ ጆርጂያ፣ ሰሜንና ደቡብ ካሮላይና እና ቨርጂያን ሲደበድብ ቢያንስ አስራ አንድ ሰው ገድለዋል ተብሏል አድማጮች አጠር ያሉት የምሽቱ ዜናዎች እነዚህ ነበሩ ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማ ነኝ አብረን ከአድማስ ስንሻገር ላችኋለሁ ጋቢና የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። እንግዲህ ቀደም ሲል ወደ አስተዋወቅናችሁ ፕሮግራሞች እናልፋለን። የመጀመሪያው ዘገባችን የሚሆነው በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ አነጋግሪያቸው ነበር። እስቲ ቃለ ምልልሱን እንስማ። በጣም አመሰግናለሁኝ ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሃሳብና አስተያየቶትን ያካፍላሉ። ለዛሬ በአሜሪካ ድምጽ የጋበዝኖት ኖት የሕግ እውቀቶን ተጠቅመው በምናነሳው ጉዳይ ላይ ትንታኔንና ማብራሪያን እንዲሰጡን። እንግዲህ ወደ ደወልንበትና እርሶን ወደ ጋበዝንበት ጉዳይ ልግባ። ዋናው ጉዳይ ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀ መንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉ ና በእርሶ በኩል ይህንን ማብራሪያ እንዲሰጡን የጋበዝንዎት ነውና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ? አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርአቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው፣ ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች፣ ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብሎ ሀይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉምዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዴራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባር አቶ ቶሌራ አዳባ ጋር ደውዬ ነበር እና እሳቸው ምንድን ነው ያሉት? በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው፣ ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር እና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቂያቸው፣ ተከታዩ ምላሽ ሰጥተውን ነበር። ና እስቲ እሱን እንስማ፣ ና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉ ለመካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ ከ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም፣ በደቡብም፣ በምስራቅ ና በማእከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ መኖ። ምሁራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናግም ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ሀይሎች እንድሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለ እና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱ እና ከዛ በኋላ ወደ ሌሎች ሀይሎች ኢንተግሬት እንደሚደረጉ ነው። እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ታገሉ ቆይተዋል። ምናልባት ታጥቀው የነበሩ ሀይሎች ካሉ የሆነግም የሌሎችም ሀይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ሀይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው። እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት ዓላማ ሊፋለም ወደምችልበት መስመር መግባት ይቻል። ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ የመከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲው መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የልጅት መሴ ችግር አለበት። መንግስትንም ልጅት መሴውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕትብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል፣ ወደ ኋላ ተመልሰን ሁሉ ነገር የምፈትሽ ከሆነ ማለት ነው። ከአካኬድ አንጻር አንድ መንግስት በላይ የሚኖርበትና ሕገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ሕገ መንግስታዊ ስርዓቱ ቀስ በቀስ ሕገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። አድማጮች፣ ከዶክተር አወል አሎ ጋር የተደረገው ቃለ ምልልስ አላበቃም። ሙሉም በእሁድ ምሽት ይዘን እንመለሳለን። ሰማያዊ ፓርቲ ዛሬ በጠራው ጋዜጣ ቀንጨብ አድርገን ያሰማናችሁ ደግሞ ተከታዩ ዝግጅታችንን ነው። ሰላምና መረጋጋትን ለማስፈን ርዕዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ። የዛሬውን የፓርቲውን መግለጫ የተከታተለው መለስካቸው አመሀ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አሁን በሀገሪቱ የተለያዩ ክፍሎች የሚታየው አለመረጋጋትና የሰላም እጦት በእጅጉ ያሳሰበው መሆኑን ገና ከርዕሱ ያሳያል። የአገርንና የሕዝብን ሰላምና መረጋጋት ከማስፈን አንጻር የፓርቲ ርዕዮተ ዓለማዊ ልዩነቶች ሊገድቡን አይገባም በማለት የኢትዮጵያ ሕዝብ ጉዳይ ያገባኛል ለሚሉ ኃይሎች ሁሉ ጥሪ የሚያቀርብ ይመስላል። ሰማያዊ ፓርቲ የአገርንና የሕዝብን ሰላም ከማረጋጋት አኳያ ከተለያዩ ፓርቲዎች ጋር በጋራ እየሠራ እንደሚገኝም ይኸው የጽሑፍ መግለጫ ይናገራል። የፓርቲው መዋቅሮች በተዘረጉባቸው የአገሪቱ ክፍሎች ሁሉ አመራሮቹ አባላቱና ደጋፊዎቹ ከምንጊዜውም በላይ የሰላም ማስፈንንና የማረጋጋት ሥራ እንዲሰሩ በበኩሉ አበክሮ እየተንቀሳቀሰ እንደሆነ ፓርቲው በመግለጫው አብስሯል። ተጀምሯል ላለው የለውጥ ሂደትም ምንም አይነት እንቅፋት የሚፈጥር እንቅስቃሴን አውግዟል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል። በሌላ በኩል ተስፋን የሰነቅንበት የለውጥ ሂደት ፍቅርን፣ ሰላምን፣ እርቅን፣ መደመርን፣ አንድነትን በሚጠይቅበት በዚህ ወሳኝ ወቅት ይሄ ሰፈር የኔ ነው፣ ይሄኛው ያንተ አይደለም በሚል እሰጥ ገባ ማንሳቱ ተገቢ አለመሆኑንና ፓርቲያችንን በአጽንኦት የሚያወግዘውና ወቅቱን ያላገናዘበ መሆኑን መግለጽ ይሻል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ከጋዜጠኞች የቀረበውን ጥያቄ ተንተርሰው አሁን በኢትዮጵያ ቅድሚያ ሊሰጣቸው የሚገባቸው ተግባራት ምን መሆን እንዳለባቸው አብራርተዋል ለውጡን ተቋማዊ ማድረግ የመጀመሪያው ነው። ተቋማዊ ሳናደርገው የህግ መሻሻያ ሳናደርግ ተቋማትን በእግራቸው እንዲቆሙና እንዲዳኙ ሳናደርግ ስለ ሰፈር ማውራት ጀመር፣ ስለሚወክሉን ነገሮች መነጋገር ጀመር። በሌላ አነጋገር ሜዳው ሳይስተካከል ጨዋታው ተጀመረ ማለት ነው፣ ወይም ደግሞ የባቡር ሀዲዱን ሳንዘረጋ ባቡርን መንዳት ጀመርን ማለት። ስለዚህ ጊዜው መቼ ነው? ተቋማት ከተገነቡ በኋላ በትክክል ህግ አይተው ታሪክ አይተው መፍረድ የሚችሉበት ከደረሱ በኋላ ሁሉንም ጥያቄዎች ማንሳት ይቻላል። ፓርቲው በመግለጫው ላይ በአንድ ማህበረሰብ ውስጥ በሚከሰት ፖለቲካዊ ለውጥ ችግሮች እንደሚፈጠሩ እንደሚገነዘብም ይገልጻል። ይሁንና አሁን እየታየ ያለው የዜጎች አሰቃቂ ሞት፣ መፈናቀልና የንብረት ውድመት ከሀገርና ከአህጉር አልፎ ዓለምን እያሳሰበ የሚገኝ አሳዛኝና አሳፋሪ ክስተት ነው ብሎታል። አሁን በገዢው ግንባር በኢህአዴግ አባል ድርጅቶችና በግንባሩ ጉባኤዎች፣ እንደዚሁም የፓርላማ መክፈቻ ሥነ ሥርዓት ላይ እውነተኛ የለውጥ ሰዎችና ሐሳቦች ወደፊት መምጣታቸውን ታዘበናል የሚለው ይኸው የጽሑፍ መግለጫ ለውጡ ተጠናክሮ እንዲቀጥል መልእክቶቹን አስተላልፈዋል። አቶ አበበ አካሉም በግለሰብም ይሁን በቡድን በመንቀሳቀስ ዜጎችን ከሰላማዊ ኑሯቸው የሚያፈናቅሉና ሰላምን የሚያደፈርሱ ወገኖችን አጥብቀን እናወግዛለን። መንግሥት የህዝብ ሰላምና ጸጥታ የማረጋገጥ ኃላፊነቱን ከምንጊዜውም በላይ እንዲወጣና አስተማሪ የሆነ ህጋዊ እርምጃ እንዲወስድ ጥሪያችንን እናስተላልፋለን። በሰላማዊ ትግል በአገር ውስጥና በውጭ አገራት ሲንቀሳቀሱ የነበሩና ከአገር ውጭ ነፍጥ አንግተው ስርዓቱን ሲታገሉ የነበሩ ፓርቲዎችን እና ንቅናቄዎችን ያካተተ ሁሉን አቀፍ ውይይት በአስቸኳይ እንዲጀምርና መንግስትም ይህንን በማመቻቸት ወደ ጠረጴዛ ዙሪያ ዊት ይመጣ ዘንድ በድጋሚ ጥሪ እናቀርባለን። በአሁኑ ወቅት በሀገሪቱ የተለያዩ ስፍራዎች በሚፈጠሩ ግጭቶች ወይንም በትክክል በማይታወቁ ኃይሎች በሚሰነዘሩ ጥቃቶች በኢትዮጵያውያን ላይ የሚፈጸመው ግድያና የማፈናቀል እርምጃ መንግስትን በእጅጉ እንዳሳሰበው ከጠቅላይ ሚኒስትር አብይ አህመድ ጀምሮ ከፍተኛ የፌዴራልና የክልል ባለሥልጣናት በሚያደርጓቸው ንግግሮችና መግለጫዎች ይስተዋላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብን ሰላም በሚያደፈርሱ ኃይሎች ላይ መንግሥት ህጋዊ እርምጃ ለመውሰድ ከእንግዲህ እንደማያቅማማ መናገራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብን የያዙ የባህር ዳር ከተማ አባይ ማዶ ወጣቶች በቅርቡ የሰላምና የይቅርታ መድረክ አዘጋጅተው በተቀናቃኝ ቡድኖች መካከል የቆየ አለመግባባትን ሸምግለዋል። ወጣት ቡድኖቹ መካከል የተፈጠሩ ግጭቶች ለሕይወት መጥፋትና የአካል ጉዳት ምክንያት እንደነበሩም ተገልጿል። አስቴር ምስጋናው ተከታዩን ዘገባ ልካለች። በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ አስራ አንድ እና ቀበሌ አስር ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያውቅ ወጣት ስንፈጥር አካባቢውን የሚያውቅ ወጣት ሲፈጠር ይሄ የኔ አካባቢ ነው የኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው አላማው። ያንን ፕሮግራም ይሄንን በተሳካ ሁኔታ ካሳካን፣ ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ፣ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ፣ ማህበረሰቡ ይጠብቃሉ። ማህበረሰቡን ከጠበቁ፣ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናለን ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት አለው ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት አስተሳሰብ፣ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የእነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣልኝ። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራልኝ። ስለዚህ በዛ ሂደት ተጠቃሚ እንሆናለን። ሁላችንም ተጠቃሚ እንሆናለን። ሁላችንም በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካል ከተማችንን ከነዚህ ሰዎች የመጠበቅ ግዴታ አለብን። ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማውን ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። ስሙ እንዲጠቀስ ያልፈለገው የሀያ ዓመት ወጣት እንደገለጸልኝ ከዚህ በፊት ፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል። በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ ቀበለ አስር ልጅ ወይም የቀበለ አስራ አንድ ልጅ በመባል አለለለ መናናቅ በሚለው ነገር ብዙ ወጣቱ ይጎዳል። ከመጎዳትም አልፎ ሕይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ደው ወቅተውት ያቸውን ነው የነበረው። ወቅት ወጥ ምናምን ተመልሰው መጥተዋል። አሁን እንኳን ማለት ነው። እና በቃ አለ አይደለ ይሄ ግሩፕ ጠብ ቢቀር ደስ ይለኛል። አንተ አሁን ከዚህ ምን ተማር? ለሰው ልጅ ጸብ ምንም እንደማያርግ ተምሬያለሁ። ይሄን ጸብን ወደ ፍቅር ብንቀይረው፣ አንድ ብንሆን፣ ብንተሳሰብ ወንድማዊነቱ ይነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱን የመሰለ ነገር የለም። እንደዚያ ብዬ አስባለሁ። ዛሬ የተማርከው? አዎ አንድነትን ተምሬያለሁ። በቃ ፍቅርን ከፍቅር በላይ ምንም ነገር የለም። ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ፣ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት፣ በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሪ ምክትል ኮማንደር ታፈረ ጓዴ በተለይ ባህር ዳር ውስጥ እንደ ቀብለ ስራን ስንጠቅስ በአብዛኛው ጫት ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሺሻ ወረሽ ሆኖ የወረደው ይሄ ጃምቦ መጠጥም ይባላል። ወጣቱን በኩልብን ያለ ይሄ ወጣቱም እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አሪያ ሆኑ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት ወጣቱም አሁን ብታዩት በዚህ አባይ ማዶ ላይ አሪያ ነው። ለባህር ዳር ትልቅ አርአያ ተሰርቷ፣ ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል እያቀረበ ነው ያለ። ይህን ዘንድ ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ወደና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርነ ስለሆነ ጥሩ እንሰራለን ብለን እንደምንጠብቀው ይህን ነው የምለው። ዘላለም ፍስሀ በዛብህ እባላለሁ። የምኖረው በዚሁ በባህርዳር ከተማ ልዩ ቀበሌ የአስር ነው። ከልጅነት እስከ እውቀቴ ተምሬ ስራ ይዤ ዛሬ ለጡረታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት፣ አዛውንት፣ ሕፃን፣ ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበሬ ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የዛውንትም፣ የመንግስት ወካይ፣ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም፣ ስለ ሀገር አንድነት፣ ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪ፣ ለሀገር ሰላም፣ ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን፣ እናመሰግናለን። ወደ መጨረሻው ዝግጅታችን እናልፋለን። ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲው ጋዜጠኛ ጀማል ሃሺጎ ጉዳይ በጣም እያሳሰባቸው እንደሆነ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ይሁን እንጂ ሀገራቸው ከሪያድ ጋር የፈረመችውን የ110 ቢሊዮን ዶላር ስምምነት በመሰረዝ ጉዳይ ላይ ማንገራገራቸውን የዲፕሎማሲ ሪፖርተራችን የሲድኒ ሴን ዘገባ ይናገራል። ሰለሞን አባተ ይዞታል። ጀማል ካሾጊ ለዋሽንግተን ፖስት ጋዜጣ የሚጽፍና ዩናይትድ ስቴትስ ውስጥ በስደት የሚኖር ሳዑዲ አረቢያዊ ጋዜጠኛ ነው። ወደ ኢስታንቡሉ የሳዑዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። እነሆ ሳምንት አለፈው። የበላው ጅብ እስከ ዛሬ አልጮኸም። እርሱን ፍለጋ የወጣው ዓለም ግን ከግራም ከቀኝም እየጮኸ ነው። የመብቶች ተሟጋቾች፣ የጋዜጠኞች ደህንነት ተከራካሪዎች፣ እንዲያውም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲና የአሜሪካ ድምፅ ከፍተኛ የሥራ ኃላፊዎችን ጨምሮ ሐሾጊ ያንዣብብበት ስለነበረው አደጋ የዩናይትድ ስቴትስ የስለላና የመረጃ ተቋማት ቀድመው ሊያስጠነቅቁት ይገባ ነበር እንዴ? ፕሬዝደንት ዶናልድ ትራምፕ ተጠይቀው ነበር። እኛ ሀገር ውስጥ አይደለም የተፈጸመው ቱርክ ነች። እንደሚገባኝ ደግሞ የእኛ ዜጋ አይደለም። ይሁን እንጂ እንደዚህ አይነት ነገር ሊፈጠር አይገባም። የዋሽንግተን ፖስት ሪፖርተር ነው። እንደዚህ አይነት ነገር እንዲፈጸም ሊፈቀድ አይገባም። እንዲህ አይነት አድራጎት መፈጸም የለበትም። ጉዳዩን እስከ መሠረቱ ወርደን ለማጣራት እየሠራንን። ዩናይትድ ስቴትስ ቱርክ ውስጥ መርማሪዎቿን ማሰማራቷንና እነርሱም ከቱርክና ከሳዑዲ አረቢያ ጋር እየሠሩ መሆናቸውን ትራምፕ ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ አመልክተዋል። ዋሽንግተን ከሳዑዲ አረቢያ ጭብጦችን የያዙ ማብራሪያዎችን እንደምትፈልግ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖዌርት ተናግረዋል። ትራምፕ መንበረ ርዕሰ ብሔሩን ከተረከቡ በኋላ የመጀመሪያውን የውጭ ጉዟቸውን ያደረጉት ወደ ሳዑዲ አረቢያ ነበር። ያኔ ታዲያ አልጋ ወራሽ ሞሐመድ ቢን ሳልማንን ጨምሮ ከሀገሪቱ መሪዎች ጋር የቅርብ ወዳጅነትን ለማጥበቅ ሰርተዋል። አሁን ምናልባት ጋዜጠኛው ኻሾጊ ተገድሏል የሚባለው ጭምጭምታ እውነት ሆኖ ከተገኘ አሜሪካ ለሳዑዲ አረቢያ ልትሸጥ የተስማማችውን የጦር መሳሪያ ውል ታቋርጥ ይሆን? እንደ ፕሬዚደንቱ መልስ አይመስልም። They're spending $110 billion purchasing military equipment and other things. ወታደራዊ መሣሪያና ሌሎችም ነገሮችን ለመግዛት አንድ መቶ አስር ቢሊዮን ዶላር ነው እያወጡ ያሉት። እኛ ካልሸጥንላቸው መልካም፣ በጣም እናመሰግናለን ከሩሲያ እንገዛዋለን ይሉናል፣ ወይም መልካም በጣም እናመሰግናለን ከቻይና እንገዛዋለን ይሉናል። ይሄ ለእኛ አይጠቅምም። የሥራ ዕድሎችንና ያንን ንግድ የሚያጡ ኩባንያዎቻችንን ስናስብ የሚሠራ ወይም የሚጠቅም አይሆንም። ይሁን እንጂ ልናደርግ የምንችላቸው ሌሎች ነገሮች ይኖራሉ። የሁለቱም ፓርቲዎች የሪፐብሊካኑም የዴሞክራቶቹም ወገን የሆኑ የሕግ መወሰኛ ምክር ቤቱ አባላት ለፕሬዝደንት ዶናልድ ትራምፕ የጋራ ደብዳቤ ፈርመው ልከዋል። የሴናተሮቹ ጥያቄ የማግኔትስኪ ሕግ በሚባለው ሰነድ መሠረት የካሾጊ ዕጣ ፈንታ በሚገኝበት ሁኔታ ላይ ምርመራ እንዲከፈት ነው። የዛሬ 6 ዓመት በ2012 ዓ ም በአውሮፓውያኑ የዘመን አቆጣጠር መሆኑ ነው። በፕሬዝደንት ባራክ ኦባማ የተፈረመው ሕግ የወጣው እስር ቤት እንዳለ መሞቱ በተገለጸው ሩሲያዊ የግብር ሂሳብ ባለሙያ ሰርጌይ ማግኔትስኪ ጉዳይ ሞስኮውን ለመቅጣት ታስቦ ነበር። ከዚያ በኋላ ግን ያው ሕግ በመላው ዓለም ሰብዓዊ መብቶችን በሚረግጡ አጥፊዎች ላይ ሁሉ እንዲሰራ ተደረገና፣ የዩናይትድ ስቴትስ መንግሥት ማዕቀቦችን መጣል እንዲችል፣ ንብረትና ጥቅሞቻቸውን እንዲያግድ፣ ወደ አሜሪካም እንዳይገቡ ማድረግ እንዲችል ሥልጣን ሰጠው። የጀማል ካሾጊ ምርመራ በዚያ ሕግ እንዲታቀፍ ነው የእንደራሴዎቹ ፍላጎት። አሁን ተንታኞች እንደሚሉት ማዕቀቦች እንዲጣሉና ለሳዑዲ አረቢያ የሚቀርበው የጦር መሳሪያ ሽያጭ እንዲቋረጥ ወደ ማድረግ የተወካዮች ምክር ቤቱ ሳይገፋ አይቀርም። የተወካዮች ምክር ቤቱ በተለይ የፊታችን ጥቅምት መጨረሻ ከሚካሄደው ምርጫ በፊት ይህንኑ ጉዳይ ይገፋበታል። ቢሆንም ግን በሳውዲ አረቢያ ላይ ማዕቀቦች ይጣላሉ ብዬ አልጠብቅም። ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው የፖለቲካ የምጣኔ ሀብትና ማኅበራዊ ጉዳዮች ምርምር ተቋሙ ሴታ ባልደረባና ተንታኝ ከድር ውስቱን እንዲያ እንዲያስቡ የገፋቸው ፕሬዚደንት ትራምፕ ከሳዑዲ ባለሥልጣናት ጋር ያላቸው ግንኙነትና የጦር መሳሪያ ንግዱን አስመልክቶም ፕሬዚደንቱ የሰጡት አስተያየት መሆኑን ገልጸዋል። ሰለሞን አባትን እናመሰግናለን። አድማጮች፣ እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ፕሮግራማችንም ቅዳሜና እሁድም እንደዚሁ በድጋሚ የመራረጥናቸውን ዝግጅቶች ይዘን እንመለሳለን። በተጨማሪም ደግሞ ከሰኞ እስከ አርብ በሚኖረን ጊዜ አስተያየት ካላችሁ የወጣቶች ፕሮግራም እንደመሆኑ መጠን የሚካተቱ ጉዳዮችን ልታካፍሉን ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዳት ኮምም ሆርን አት ቪኦኤ ኒውስ ዳት ኮምም የኢሜይል አድራሻችን ነው። በዛም ላይ አስተያየቶቻችሁን ስጡን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። በቴክኒክ ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ አብሮን ነበረ። ጉዟችሁ የሰመረ ይሁን እያልኩኝ እሰናበታለሁ። መልካም ምሽት። በነገው ጉዞ መገናኝ คุณราฐโ